ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ አንደኛ የራሷ ኢንተርናል ሬቨኑ ሬዝ የማድረግ ካፓሲቲዋ እያደገ በመምጣቱ፣ ሁለተኛ ከኢንተርናሽናል ፋይናንሽል ማርኬት ሞቢላይዝ የማድረግ አቅሟ እያደገ በመምጣቱ፣ ፕሮቴክሽን ኦፍ ቤዚክ ሰርቪስ ይሰጥ የነበረውን ወደ ሌላ ፕሮግራሞች ሪኦርጋናይዝ እናደርጋለን የሚል መግለጫ ነው የወጣው። በእንግሊዝ የኢትዮጵያ አምባሳደር ብርሃኑ ከበደ ናቸው። ሀገራቸው ለኢትዮጵያ የምትመድበውን ገንዘብ አቋረጠች ተብሎ በተለያዩ የዜና አውታሮች የተዘገበውን ዘገባ ካስተባበሉበት ገለጻቸው የተወሰደን የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል። እንዲህ ተገናኝተን ለመነጋገር እኔም ሀገሬ ለመመለስ እኳን ጊዜ ላበቃን በጣም ደስተኛ ነኝ። እኚኛው ደግሞ የቀድሞ የአክሰስ ሪል ስቴት የቦርድ ሰብሳቢና ስራ አስኪያጅ አቶ ኤርሚያስ አመልጋ ናቸው። ለጋዜጠኞች ከሰጡት መግለጫ የተቀነጨበ ነበር። ለመጽሄቱ ክፍለ ጊዜ ተይዟል። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 ና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ፕሮግራም ነው። የዛሬ ሐሙስ የካቲት 26 ቀን 207 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተ ነን። አሁን በቅድሚያ የዓለም ዜና የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እነ ዘላለም ወርቃ ያገኘው ዶሴ የቀረቡት አምስት ተከሳሾች በወህኒ ቤቱ ደርሶብናል ሲሉ ያቀረቡትን አቤቱታ ውድቅ አደረገም። አምስተኛውን ተከሳሽ አቶ የሸዋስ አሰፋን ችሎት በመዳፈር የጥፋተኝነት ውሳኔ አሳልፎባቸዋል። አራተኛና አምስተኛ ተከሳሾች አቶ አብርሃ ደስታና አቶ ዳንኤል ሺበሺ ከዚህ ችሎት ፍትሕ ለማግኘት ተስፋ የለንም፣ ፍርድ ቤቱ ያሸማቅቀናል ያሉ ሲሆን አቶ አብርሃ ደስታ ጠበቃቸውን ማሰናበታቸውን አስታውቀዋል። በሰባተኛው ተከሳሽ አቶ አብርሃም ሰሎሞን ላይ የቀረበው ክስ ይበልጥ እንዲብራራ ፍርድ ቤቱ ለአቃቤ ሕግ ትዕዛዝ ሰጥቷል። አንድ የቅጣት ውሳኔና በአንድ ጉዳይ ደግሞ ብይን ለመስጠት ችሎቱ ለነገ ቀጠሮ መስጠቱን ጉዳዩን የተከታተለው መለስካቸው ካቻው አማሃ ከአዲስ አበባ ዘግቧል። በመጽሔት ተጨማሪ አለን። በሰው ልጅ አመጣጥ አጥኞች ዘንድ ከሰው ልጅ የቀደሙት በሚባሉት ከሰው ተፈጥሮ ጋር ዝምድና ባላቸውና በዛሬው የሰው ልጅ መካከል የሚገኝ ዝርያ ነው የተባለ የመጀመሪያው ሰው ቅሪታ አካል ኢትዮጵያ ውስጥ ተገኝቷል። መገኘቱ ከትላንት ጀምሮ በዓለም መገናኛ ብዙሀን በስፋት እየተነገረ ያለው ይህ የመጀመሪያው ሰው ቅሪታ አካል ነው የተባለ መንጋጭላ የ2 ሚሊዮን ስምንት መቶ ሺህ ዓመት ዕድሜ ያለው እንደሆነ ታውቋል የዝንጀሮ ዐይነት ተፈጥሮ የነበራቸው ከሰው የቀደሙት ፍጡራን የአየር ንብረት መለዋወጥ ባስከተለባቸው የተፈጥሮ አካባቢ ጫና ምክንያት ከዛፍ ላይ ወርደው መሬት ላይ መኖርና ቀጥ ብለው መሄድ ስለመጀመራቸው የነበረውን ሐሳብ ግኝቱ አጠናክሮታል እነዚህ የመጀመሪያዎቹ የሰው ልጅ ዝርያዎች ይኖሩ የነበረው ሉሲ ወይም ድንቅነሽ ተብላ የተጠራችው ፍጡር ቅሪተ አካል በነበረበት አካባቢ መሆኑም ታውቋል። የሉሲ ዕድሜ 3.2 ሚሊዮን ዓመት ሲሆን የአሁኑ ቅሪተ አካል የተገኘው ተመሳሳይ የሰው ዝርያዎች ሊኖሩበት ይችላሉ ብለው ተመራማሪዎቹ ገምተውት ከነበረበት ጊዜ በ400 ሺህ ዓመት ቀድሞ እንደሆነ ተገልጿል። የአሁኑ የመጀመሪያው የሰው ልጅ ቅሪተ አካል መገኘት ኢትዮጵያ በእውኑ የሰው ልጅ መገኛ ነች የሚለውን መላምት ይበልጥ እያጠናከረው መጥቷል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ላይቤሪያ ውስጥ ከአንድ ሳምንት በላይ ለሆነ ጊዜ አዲስ የኢቦላ ታማሚ አለመገኘቱን ወይም አለመቅረቡን የዓለም የጤና ድርጅት ዛሬ አስታወቀ። የኢቦላ ታማሚ ሆና እንክብካቤ ሲሰጣት የነበረችው የመጨረሻይቱ ታካሚ ዛሬ ከሆስፒታል ወጥታለች። ለቢያትሪስ ያርዶሎ እንክብካቤ ሲሰጥ የነበረው በቻይናውያን የሚንቀሳቀሰው ዋና ከተማይቱ ሞንሮቪያ ውስጥ የሚገኘው የኢቦላ ሕክምና ማዕከል ነው። ቢያትሪስ ለአሶሽየትድ ፕሬስ በሰጠችው ቃል ዛሬ በዚች ምድር ላይ የኔን ያህል ደስተኛ ሰው የለም ብላለች። ላይቤሪያ ከኢቦላ ነጻ ሀገር ነች ተብላ እንድትፈረጅ ግን 42 ተጨማሪ ቀናት ያለ አንዳች አዲስ አጋጣሚ ማለፍ አለባቸው። በሌላ በኩል ግን የአዳዲስ ኢቦላ ተጋላጮች ቁጥር በአጎራባቾቹ ሲየራ ሊዮንና ጊኒ ውስጥ መጨመሩ ተገልጿል። ጊኒ ውስጥ ባለፈው ሳምንት 51 ሰው ለኢቦላ የተጋለጠ ሲሆን በተመሳሳይ ጊዜ ሴራ ሊዮን ውስጥ 81 ሰው በቫይረሱ መያዙ ታውቋል። ደቡብ ኮሪያ ዋና ከተማ ሶል ላይ ጥቃት የተፈጸመባቸው የዩናይትድ ስቴትስ አምባሳደር በመልካም ሁኔታ ላይ እንደሚገኙና መንፈሳቸውም ጠንካራ መሆኑን ተናገሩ። አምባሳደር ማርክ ሊፐርት ላይ አደጋ የጣለው ሰው ፊታቸውና እጃቸው ላይ በጩቤ ወቅቷቸዋል። የ55 ዓመት ዕድሜው ኪም ኪዮንግ በአምባሳደሩ ላይ ጥቃት ያደረሰው የ25 ሳንቲሜትር ርዝመት ባለው ጩቤ መሆኑን ፖሊስ አስታውቋል። ጥቃት አድራሹ ኪም ሰሜን ኮሪያና ደቡብ ኮሪያ መዋሃድ አለባቸው እያለ ይጮህ እንደነበር የደቡብ ኮሪያ መገናኛ ብዙሃን ዘግበዋል። ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትር ጆን ኬሪ ወደ አምባሳደር ሊፐርት ደውለው አነጋግረዋቸዋል። የደቡብ ኮሪያው ፕሬዚደንት ፓርክ ጌውን ሃይ ጥቃቱ በአሜሪካና በደቡብ ኮሪያ ጥምረት ላይ የተሰነዘረ ነው ብለው የሙሉ የአሜሪካ ዲፕሎማሲያዊ ተልእኮ ደህንነት በአግባቡ መጠበቁን እንደሚያረጋግጡ አመልክተዋል። የመን ውስጥ ከሁለት ዓመታት በፊት ተጠልፈው የነበሩ የኢራን ዲፕሎማት ተለቀው ዛሬ ወደ ሀገራቸው መመለሳቸውን መንግሥታዊው የኢራን የዜና አገልግሎት ኢርና ዘገበ። የአልቃይዳ አባላት ናቸው ተብሎ የተጠረጠሩ ታጣቂዎች ሚስተር ኑር አህመድ ኒክባህትን የጠለፏቸው ሰንአ የሚገኘው የኢራን ኤምባሲ ውስጥ ስራ ላይ ሳሉ እንደነበር ተገልጿል። የኢራን የውጭ ጉዳይ ሚኒስትር ዛሬ በሰጡት የውጭ ጉዳይ ምክትል ሚኒስትር ዛሬ በሰጡት መግለጫ ዲፕሎማቱን በታጣቂዎቹ ተይዘው ከነበሩበት አስቸጋሪ አካባቢ ያስለቀቋቸው የኢራን ልዩ ኃይሎች መሆናቸውን ጠቁመው ዘመቻቸው እጅግ የተወሳሰበና ከባድ እንደነበርም አመልክተዋል። የዛሬ ሁለት ዓመት አካባቢ በቦስተን ማራቶን ላይ የተጣለውን አደጋ ግልጽ ጅምላ ግድያ ነበር ሲሉ አንድ ከጥቃቱ በሕይወት የተረፉ ሰው ዛሬ ለፍርድ ቤት ተናግረዋል። ጥቃቱን አድርሰዋል ተብለው ከተጠረጠሩት ወንድማማቾች የአንደኛው ጆሃር ሳርናይቭ ጉዳይ ለሁለተኛ ቀን እየተደመጠ ባለበት ችሎት ፊት ቀርበው ቃላቸውን የሰጡት በጥቃቱ ሁለት እግሮቻቸውን ያጡ ተመልካች የነበሩ ጆን ባውማን የሚባሉ እማኝ ነበሩ። ባውማን በሰው ሰራሽ እግር ወደ እማኝነት መስጫው ሳጥን ከገቡ በኋላ ለሕዝብ የፍትህ ኮሚቴው ወይም ጁሪው በሰጡት ቃል ሦስት ሰው የገደለውና ሌሎች 264 ሰዎችን ያቆሰለው ፍንዳታ ከመድረሱ ከጥቂት ደቂቃዎች በፊት ውድድሩ እየተካሄደ ሳለ ከጆሃር ታላቅ ወንድም ታማርላን ጋር ድንገት ተጋጅተው እንደነበረ ገልጸዋል። ምስክሮች ከሚሰጡት ቃል አደጋው ያደረሰውን ጉዳት ዝርዝር መግለጫ ከመስጠት እንዲቆጠቡ እንዲደረግላቸው የተከሳሽ ተከላካይ ጠበቆች ቢጠይቁም ዳኛው ግን የጁሪው አባላት የተፈጠረውን ሁሉ በግልጽ ማወቅ አለባቸው በማለት ጥያቄውን ውድቅ አድርገዋል። አቃቢያነ ሕጉ በጆሀር ላይ ክሱን የመሰረቱት ዩናይትድ ስቴትስ በሙስሊም ሀገሮች ውስጥ ለምታካሄደው ጦርነት ለመበቀል ነው በሚል እንደሆነ ታውቋል። የተፈጠረውን ሁኔታ ጥፋት ሁሉ በዕለቱ ከፖሊስ ጋር በተፈጠረው ግጭት በተገደለው ታላቅ ወንድሙ ታማርላን ላይ በመጫን የፍርዱ ሂደት ትናንት በተጀመረበት ትንሹ ጆሃር ላይ የሞት ፍርድ እንዳይተላለፍ ተከላካይ ጠበቆቹ እየጣሩ መሆኑ ተገልጿል። በመጨረሻም የስፖርት ዘገባለን። የዓለም አቀፉ አማተር አትሌቲክስ ፌዴሬሽን ምክትል ፕሬዚደንት ሴባስቲያን ኮ ትናንት አዲስ አበባ ላይ በተካሄደው የመገናኛ ብዙሃን ሴሚናር ላይ ተገኝተዋል። በዓለም አቀፉ አማተር አትሌቲክስ ፌዴሬሽን የታገዘውን ይህን የሶስት ቀናት የአትሌቲክስ አዘጋገብ ልምድ ልውውጥ ሴሚናር ያዘጋጀው የኢትዮጵያ ስፖርት ጋዜጠኞች ማኅበር ነው። ሴባስቲያን ኮ የዓለም አቀፉ ፌዴሬሽን የፕሬስ ኮሚሽን ሊቀመንበርም ናቸው። በአዲስ አበባው ጉብኝታቸው ወቅት በፌዴሬሽኑ ምክር ቤት አባል ፍራንክ ፍሬድሪክስና በአቶ ፍቅሩ ኪዳኔ የፌዴሬሽኑ የዘላቂ ልማት ኮሚሽን አባል ታጅበዋል። ይህ የስፖርት አዘጋገብ የልምድ ልውውጥ ሴሚናር የተካሄደው ዛሬ አዲስ አበባ ከተማ በተጀመረው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ውድድር ዋዜማ ነው። አድማጮች አስራ ሁለተኛውን የአፍሪካ ወጣቶች ሻምፒዮና ውድድር በይፋ ያስጀመሩት የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ መሆናቸውን ገልጾ ገዛሐኝ ጽዮን መስቀል ተከታዩን አጭር ዘገባ አድርሷል። አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ዛሬ ከቅጥር በኋላ በአዲስ አበባ ስታዲዮም በድምቀት ተጀምሮ እስከ ምሽቱ ሁለት ሰዓት ቀጥሎ ይካሄዳል። ዘ አፍሪካን ጁኒየር አትሌቲክስ ሻምፒዮንሺፕ ኢዝ ኦፊሻሊ ኦፕን። አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና መጀመሩን ይፋ አድርጌያለሁ በማለት ተናገሩት የኢፌድሪ ፕሬዚዳንት ዶክተር ሙላቱ ተሾመ ናቸው። ዶክተር ሙላቱ ተሾመ ውድድሩን በይፋ ከማስጀመራቸው በፊትም የአፍሪካ አትሌቲክስ ኮንፌዴሬሽን ፕሬዚዳንት ሚስተር ሃሚድ ካልካባ እንደተናገሩት ወጣት አትሌቶች አሸናፊነትን በትክክለኛ የተፈጥሮ ችሎታ እንጂ በማጭበርበር እንዳያስቡት አስገንዝበዋል። ከምንም በላይ ደግሞ ስፖርታዊ ጨዋነትን እንዲያከብሩ አሳስበዋል። የተለያዩ የአጭርና መካከለኛ ርቀት የምድብ ማጣሪያዎች የተካሄዱ ሲሆን በሴቶች ምርኩዝ ላይ እና በዲስከስ የደቡብ አፍሪካ ተወዳዳሪዎች በአሸናፊነት ሁለት የወርቅ ሜዳሊያ አጥልቀዋል። በሶስት ሺ ሜትር ሴቶች በቀጥታ ማለት ነው፣ ኢትዮጵያውያኑ አትሌት መዲና ንጉሴና ጓደኛዋ ተከታትለው በመግባት ወርቅና የብር ሜዳሊያ አስገኝተዋል። ለሚቀጥሉት አራት ቀናት ከሰላሳ ስምንት አገሮች የተውጣጡ ከአምስት መቶ በላይ አትሌቶች እንደሚሳተፉ ተገልጿል። ክቡራትና ክቡራን አድማጮች ለዜና የተያያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ዜናውን ሰማን። በሁለተኛው አጋማሽ ከሚቀርቡ ቅንብሮች ያንዱን ለቅምሻ ገበሬውን የሚያወድስ መሬትን የሚያወድስ ግጥም እና ተረት በአማርኛ በብዛት አለ። እናትና አባት ዘርና መሬት ይላል፣ መሬትን ያሞግሳል። አይሁንም እንጂ ከሆነማ ከመጋዞ ይሻላል ጉልማ መጋዞ ማለት እንግዲህ የኪራይ መሬት እንደ ማለት ነው። ጉልማ ግን ያው አባት ለልጁ ቆርሶ የሚሰጣት መሬት ነች። የገበሬ ሰነፍ የተኛውን ትቶ የቆመውን በሬ ይገርፍ ይላል። የመሬትን ምስጢር የሕይወት ዋጋ፣ በተለይም ደግሞ በገበሬው የዕለት ተዕለት ኑሮ ያለውን ስፍራ በመሬት ዙሪያ በተነገሩ ስነ ቃላትና አባባሎች ቃኘት ከሚያደርገው በሁለተኛው አጋማሽ በባህልና ማህበረሰብ ቅንብር ከሚጠብቃቸው ዝግጅት የተወሰደ ነው። አሁን የዕለቱን አብይ ርዕስ በኢትዮጵያና በታላቋ ብሪታንያ መካከል ዕድሜ ጠገብ ዲፕሎማሲያዊ ግንኙነት እንዳለ በአሁኑ ጊዜ ደግሞ በሁለቱም አገሮች መካከል በፖለቲካ ጸጥታና ሰላም ማስከበር አብረው እንደሚሰሩ በእንግሊዝ የኢትዮጵያ አምባሳደር ብርሃኑ ከበደ ገልጸዋል። እንግሊዝ ከ300 ሚሊዮን ፓውንድ በላይ የገንዘብ ድጋፍ በየአመቱ ለኢትዮጵያ እንደምትሰጥ የጠቀሱት አምባሳደር ብርሃኑ በዲአይኤፍዲ ፒቢኤስ የእንግሊዝ የዓለም አቀፍ ተራድኦ መርሃ ግብር ማለት ነው፣ መሰረት እንግሊዝ ለኢትዮጵያ የምትመድበውን ገንዘብ አቋረጠች ተብሎ በተለያዩ የዜና አውታሮች የተደመጠውን ዘገባ ውድቅ ያደርጋሉ። ባልደረባችን በትረስልጣን አምባሳደር ብርሃኑ ከበደን አነጋግሯል። አምባሳደር ብርሃኑ ከበደ ለዚህ ቃለ ምልልስ ፈቃደኛ ስለሆኑ እጅግ አመሰግናለሁኝ። በቅርቡ የሰማነው ነገር አለ። ይሄ ዲፊድ ፈንዲንግ ፒቢኤስ የሚባለው ስለ መሰረታዊ አገልግሎት የሚደረገው ማለት ነው፣ ከዓለም ባንክና ከሌሎች ሸሪኮች ጋር ሆኖ የሚፈጸመው ማለት ነው። ያንን በተመለከተ እስካሁን ይሰራበት የነበረው ወይም ስራ ላይ ይውል የነበረው አካሄድ ምን ይመስላል የሚለው እስኪ ምናልባት ባክግራውንድ እንዲሰጡ ይፈልጌ ነው። አንደኛ የእንግሊዝ መንግስት በልማት መልክ የሚሰጠው ገንዘብ በስምምነት ላይ ተመሰረተ ነው። በስምምነት ላይ ተመሰረተ ነው ስል ኢትዮጵያ ቅድማ በምትሰጣቸው በተለይም ድህነትን ለመዋጋት ከኢትዮጵያ እስከ መጨረሻው ለማስወገድ በሚደረገው ጥረት ውስጥ በዛ የተዘረዘሩ ፕሮግራሞች አሉ። በእርሻ፣ በትምህርት፣ በጤና ውሃ፣ መስክ ወዘተ በመሳሰሉት ዘርፎች የሚሰጥ እርዳታ ነው። ይሄ ለኢትዮጵያ መንግስት ከእንግሊዝ መንግስት ጋር ባለው የመግባቢያ ሰነድ መሰረት ተግባራዊ እየሆነ የሚገኝ ነው እና እስካሁን ድረስ የትብብር ፕሮግራሙን ተግባራዊ ከማድረግ አኳያ የገጠመ እንቅፋት የለም። ነገር ግን በቅርቡ የእንግሊዝ መንግስት አጠቃላይ እርዳታውን ሳይቀንስ ሪኦሪንቴሽን ወይም ሪኮንፊግሬሽን አድርጓል፣ ሪኦርጋናይዝ አድርጓል። ይሄም የዲኤፍ አይዲ ያወጣውን የፕሬስ ሪሊዝ ማየት ይቻላል። ሌሎች ጋዜጦች ከዛ ከተነስተው የራሳቸውን ትርጉም ለመስጠት ወይንም የኢትዮጵያን ገጽታ ለማጥፋት የሚፈልጉ አካላት የሚያወሩት ሳይሆን ዲኤፍ አይዲ በሰጠው መግለጫ ላይ ኢትዮጵያ አንደኛ የራሷ ኢንተርናል ሬቨኒው ሬዝ የማድረግ ካፓሲቲዋ እያደገ በመምጣቱ፣ ሁለተኛ ከውጭውም ዓለም ከኢንተርናሽናል ፋይናንሽል ማርኬት ሞቢላይዝ የማድረግ አቅሟ እያደገ በመምጣቱ፣ ስለዚህ ለፒቢኤስ ይሰጥ የነበረውን ለፕሮቴክሽን ኦፍ ቤዚክ ሰርቪስ ይሰጥ የነበረውን ወደ ሌላ ፕሮግራሞች ሪኦሪየንት እናደረጋለን ሪኦርጋናይዝ እናደርጋለን የሚል መግለጫ ነው የወጣው። የወርልድ ባንክ እንደ ዩኤንዲፒ ያሉት ቦታው ላይ አጣርተው ይሄ አሁን በሪሴትልመንት ፕሮግራም ተከሰተ የተባለው ችግር እንደሌለ በ በኢትዮጵያ መንግስትም ሆነ ብሎ የተሰራ ነገር እንደሌለ ሪሴትልመንት ፕሮግራም ዌይል ፕላንድ የሆነ ህዝቦችን ከድህነት ለማውጣት የሚደረግ እንቅስቃሴ እንደሆነ፣ ለዚሁም ደግሞ ሰዎቹ ራሳቸው በምርጫቸው የሚካሄድ እንደሆነ በተለይም ሶስት አመት ድረስ ሊድ ታይም ተሰጥቷቸው የመወሰን መብት እንዳላቸው አዲስ በሰፈሩበትና በነበሩበት ቦታ ውሳኔ ለመስጠት ሶስት አመት በላይ ጊዜ ሊድ ታይም እንዳላቸው ያስቀምጣል። ስለዚህ ተግባራዊ የሆነበትም ሁኔታ በዚሁ መሰረት ነው። ለነገሩ ለፒቢኤስ የዋለ ገንዘብ ለሪሳይትልመንት አልዋለም። በፍጹም የማይገናኝ ፕሮግራም ነው። አምባሳደር ወደ ኋላል መልሶትና በቪኦኤም የቀረቡ አንድ በዓለም ባንክ ለረዥም ዘመናት የሰሩት ዶክተር አክሎግ ቢራራ የዓለም ባንክ የውስጥ መርማሪ ቡድን እንዳረጋገጠው ይላሉ። በኢትዮጵያ በሰፈራ ፕሮግራም ይውል የነበረው ገንዘብ እንደሆነና እንዲሁም የዓለም ባንክም እንደዚሁ ገዛ እንዳደረገ ይሁንና እንከን ወይም ችግር እንዳለበት ስለተገነዘቡ የጠቀሱት ማለት ነው። አስገድዶ ማስፈር እና የመሳሰሉት ችግሮች ስለነበሩበት ያ ፕሮግራም ነው ለእንግሊዝ መንግስት ምክንያት የሆነው ይህንን ገንዘብ ወደ ሌላ አቅጣጫ እንዲቀይር ያስገድደው የሚል ነጥብ አንስተዋል። አቶ በትረ ምን መሰለ ሰርድ ፓርቲ ከሚሰጠው ኢንተርፕሬሽን ዲፋይድ የወጣው ራሱ ኦፊሻል የሆነ ፕሬስ ስቴትመንት እዛ ላይ ማየት ይቻላል። በዛ ላይ የተቀመጠው ኢትዮጵያ ዶሜስቲክሊ ብዙ ሪሶርስ ሞቢላይዝ ማድረግ ትችላለች ከኢንተርናሽናል ማርኬትም ሪሶርስ ሞቢላይዝ ማድረግ ትችላለች። እና ፕሮግራሙን ሞር ወደ ፕሮዳክቲቭ ወደሆነ ወደ አንዳንድ ሴክተር ወደ ኢኮኖሚክ ግሮውዝ እና ዲቨሎፕመንት ወደ ሰስቴይነብሊቲ ሊያመራ በሚያስችለው ፕሮጀክቶች ላይ እንዲሁን ለማድረግ ነው። በኢትዮጵያና በእንግሊዝ መካከል ያለው ፓርትነርሽፕ ይቀጥላል። ኢትዮጵያ ከድህነት ህዝቧን ለማላቀቅ በምታደርገው ጥረት ሁሉ አብረን እንደምንሰራ ነው ያስቀምጠው። ከአምባሳደር ይህንን ነጥብ ለመጨረስ ለመሆኑ አሁን ዲኤፍአይዲ ፈንዲንግ ፒቢኤስን በተመለከተ የእንግሊዝ መንግስት እርምጃ ከመውሰዱ በፊት ወይም እንዳሉት ሪኦሪየንት ከማድረጉ በፊት ከኢትዮጵያ መንግስት ጋር ተወያይቶ ነበረ? ውሳኔ ላይ ደርሳችኋል? ስምምነት ላይ ደርሳችኋል? ኦልዌይስ ኮንሰልቴሽን አለ። ኮንሰልቴሽን ይኖራል፣ ንግግሮች ይኖራሉ። አስቀድመው የመነጋገር አለ። የኢትዮጵያ መንግስት ጉዳዩን በደንብ ያውቀዋል። በዛ ላይ ያለውን አስተያየት ከእንግሊዝ መንግስት ጋር ሼር አድርገዋል። የእንግሊዝ መንግስትና የኢትዮጵያ መንግስት የሚያጣላ እርምጃ አይደለም። ሴፍቲኔትን በተመለከተ ጥያቄ ላንሳሉት ሴፍቲኔት በተለይ የእንግሊዝ መንግስትም ስለሚደጉመው ወይም ስለሚረዳ ነው ማነሳው። ተቃዋሚዎችም የሆኑ የተለያዩ ወገኖች ሴፍቲኔት በአግባቡ ስራ ላይ አይውልም፣ በተለይ ለገዢው ፓርቲ አባላትና ደጋፊዎች ብቻ የሚጠቅም ሆኖ ነው የተገኘው የሚል ትችት አለ እና ተነስቶ ያቃል። ከእንግሊዝ መንግስት በፍጹም የለም። የሴሌክት ኮሚቴ ኦን ኢንተርናሽናል ዲቨሎፕመንት ኮሚቴ ኢትዮጵያ ሄደው ባዩበት ጊዜ እስከ ቦት ይሄ የልማት ፕሮግራም የሚካሄድባቸውን ቦታዎች በሙሉ ጎብኝተው መጥተው የሰጡት ኦኖራብል ሜምበር ኦፍ ፓርላመንት ሚስትር ማልኮም በኢትዮጵያ ውስጥ እንዲህ አይነት ፖለቲካሊ ቴንትድ የሆነ የእርዳታ አሰጣጥ እንደሌለ የተናገሩት ኦን ደ ግራውንድ ያሉትም የወልድ ባንክ የዳግ ግሩፕ የሚባሉ ሀያ አምስት የልማት አጋራጅ ድርጅቶች እና በባይላተራል ፓርትነርስ የሚገኙበት ነው። እነዚህ ሀገራት ያሉት በኢትዮጵያ ውስጥ ከፖለቲካ ጋር በተያያዘ የሚሰጥ እርዳታ የለም፣ ትክክለኛ አሰራር ነው ብለው ነው የመሰከሩት። ይሄ ሶስት አራት ጊዜ ሪፖርቱ ይፋ ሆኗል። ስለዚህ አሁን እንደዚህ አይነቱ ክስ የሚመጣው ምንድን ነው? በኢትዮጵያ ላይ ወይም አሁን መንግስት በያዘው የፖለቲካ የኢኮኖሚ ና የሶሻል ፕሮግራም ላይ አንዳንድ ቅሬታ ያላቸው ወይም የማይደግፉ ሰዎች ይህንን ነገር ሊያቀርቡ ይችላሉ። መታየት ያለበት መሬት ላይ የኢትዮጵያ የምትከተለው የልማት ፕሮግራም ምን ለውጦች ያመጣ ነው። ዛሬ ኢትዮጵያን የዛሬ አስራ አምስት አመት ሀያ አመት የሚያቅ ግሩፕም ሆነ ግለሰብም ሆነ ድርጅት ሆነ መንግስት ሆነ የሚመሰክረው ነው። ብዙሀኑ የኢትዮጵያ ህዝብ ከድህነት እየተላቀቀ የላይቭሊሁዱ እየተለወጠ የሚገኝበት ሁኔታ ነው። የዲቨሎፕመንት ፖሊስ አዲስ አበባ ላይ ብቻ ሴንተር ዲ ያልሆነ በተለያዩ የሀገሪቱ ክፍል ውስጥ ከሰፋ ያለ ሁለገብ ሆነ ህዝቡ ሊለውጥ የሚችል ልማት እየተካሄደ ነው ያለው። ይሄ ማለት ከችግር በሙሉ ተላቀናል ማለት አይደለም። መንገዱ ሂደታችን ኢሪቨርሰብል ነው። ይቺ ሀገር ከድህነት ትወጣለች በሀያ ሀያ አምስት ወይም በሀያ ሀያ ሚድል ኢንካም ደረጃ ላይ እንደርሳለን የሚለው ራዕይ በትክክለኛ እውን የሚሆንበት አካሄድ ላይ ነው የምንገኘው ነው ብለን የምናምነው እኛ። ከአምባሳደር ብርሃኑ ከበደ ጋር የተደረገውን ቃለ ምልልስ እዚህ ጋር ገታ እናድርግ። በሁለተኛው አጋማሽ ይቀርባል ቀሪው ክፍል። አሁን ወደ ተከታዩ ዘገባ እናልፋለን። ከሀገር የሸሸሁት የማይሆን አደጋ ከፊቴ ስለነበረ ነው ያሉት የቀድሞው የአክሰስ ሪል ስቴት የቦርድ ሰብሳቢና ስራ አስኪያጅ አቶ ኤርሚያስ አመልጋ፣ እቅዴ ግን መመለስ ነበር ሲሉ ዛሬ ለጋዜጠኞች አስረድተዋል። ያለመታሰር ዋስ ዋስትና ያለመታሰር ዋስትና ባላገኝም መመለሴ ግን አይቀርም ነበር ሲሉ አክለዋል። እርሳቸው ይመሩት በነበረውና ከፍተኛ ባለድርሻ በሆኑበት አክሰስ ሪል ስቴት ቤት ለማግኘት ገንዘብ የከፈሉ ሰዎች ሁሉ ገንዘባቸውን ከነወለዱ አለበለዚያም ቤታቸውን ያገኛሉ ሲሉም ቃል ገብተዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። እንዲህ ተገናኝተን ለመነጋገር እኔም አገሬን ለመመለስ እንኳን እግዜር አበቃን። በጣም ደስተኛ ነኝ። ኢትዮጵያዊው የንግድ ሰው ኤርሚያስ አመልጋ ዳግም በአዲስ አበባ። የዛሬ ሁለት ዓመት ከሀገር ሲወጡ ድርጅታቸው ሊገነባ ከተዋዋላቸው ቤቶች አንዱንም ጨርሰው አላስረከቡም። በእርሳቸው እንደዚሁም እርሳቸው በሚመሩትና ከፍተኛ ባለድርሻ በሆኑበት አክሰስ ሪል ስቴት ላይ ወቀሳዎች፣ ስሞታዎችና ክሶች የተጀመሩት ያኔ ነው። ቤት ሊያገኙ ከአንድ ነጥብ ሁለት ቢሊዮን ብር በላይ እንደከፈሉ የሚናገሩ ወደ 2000 የሚጠጉ የአክሰስ ደንበኞች፣ ሌሎች ዜጎችና የተለያዩ አካላት ጣታቸውን የቀሰሩት በአቶ ኤርሚያስ ላይ ነበር። ከሁለት ዓመታት በፊት የነበረውን ሁኔታ ግራ የሚያጋባ ሲሉ የገለጹት አቶ ኤርሚያስ በትክክል ምን እንደተፈጠረ ወደፊት በዝርዝር እንደሚያብራሩ ጠቁመዋል። ድንገት በቃ ተገለባብጦ ግራ በሚገባ ሁናቴ ሊታሰብ የማይችል ሁኔታ ነው የተፈጠረው ለእናንተም ለእኔም እሱን በዝርዝር የምንሄድበት ጉዳይ ነው፣ ለወደፊት። ዛሬ አይደለም ጊዜው። በጣም ግልጽ በሆነ መንገድ ለሁሉም ሰው በሚገባው መንገድ የተፈጠረው ነገር ለምን እንደተፈጠረ፣ እንዴት እንደተፈጠረ መገለጽ አለበት፣ ዝርዝር ማብራሪያ መሰጠት አለበት አውቃለሁ። ያንን ጊዜውን ጠብቆ ይሆናል። አሁን ጊዜው የስራ ጊዜ ነው። ያኔ የነበረው ሁኔታ አስቸጋሪ እንደነበር የጠቀሱት አቶ ኤርሚያስ ከሀገር የወጣሁት እንዳልታሰር ፈርቻ አይደለም ብለዋል። እኔ እንደ አንድ ግለሰብ መታሰር አለመታሰሬ አስበርግጎኝ አይደለም። ምንም ተራ ነገር ነው። ማንም ይታሰራል፣ ማንም ይፈታል። ችግር የለውም። እስር ቤት እኮ እንዳቀባበላችሁ ትንሽ ረፍትም ሊሆን ይችላል። የሚያስጨንቅ ነገር አይደለም። በታሪክም በአሁንም ማንም ሰው ታስሮ ይፈታል። ትልቅ ነገር አይደለም። እሱ ትልቁ ነገር ስራው ነው። ያኔ በነበረው ሁናቴ ዝም ብዬ ብታሰር እንዳለ የባሰ የባሰ ብትንትኑ ነው የሚወጣው ይሄ ነገር። እናም ከሀገር የወጣሁት ለጊዜው ነው፣ በምንም ሁኔታ ግን መመለሴ አይቀርም ነበር ነው ያሉት። ለጊዜው ነው የሸሸሁት። ለምን የማይሆን አደጋ ፊት የነበረ ለስራው ስል ነው እንዳልኩት። ከወጣው ጀምሮ ይሄ ነገር ሁለት ዓመት ፈጀ። በቀላሉ ይሄ ነገር እዚያ አልደረሰም፣ ድርጅቱ በቀላሉ እዚያ አልቆየም፣ የእኔ መመለስ በቀላሉ አልተመቻቸም፣ መንግስት በቀላሉ እዚህ ጉዳይ ውስጥ አልገባም። ሶ የእኔ መመለስ አለመመለስ የዋስትና ጥያቄ አልነበረም ሲጀመርም። ግራም ነፈሰ ቀኝ እመለስ ነበር ተመልሼ መታሰርም ካለብኝ በፊትም ብያለው። በቃ ጥፋት ካለብኝ እኮ እኔም ዜጋ ነኝ፣ እንደ ጥፋቴ መታሰር አለብኝ። ችግር የለውም፣ ያን እቀበላለሁ። እሱን ፈርቼ ሸሽቼ አልቀርም። ውሎ አድሮ ዋስትና ባይሰጠኝም መምጣቴ አይቀርም ነበር ለማለት ነው። አቶ ኤርሚያስ አመልጋ ከሁለት ዓመታት ቆይታ በኋላ ወደ ሀገር የተመለሱት በመንግሥት በተደረገ ጥረት ጭምር መሆኑ በዛሬው መግለጫ ተመልክቷል። ለአቶ ኤርሚያስ የዋስትና መብት መሰጠቱንም የቤት ገዢዎቹን ችግር ለመፍታት በመንግሥት የተቋቋመው ኮሚቴ ሰብሳቢ የንግድ ሚኒስትር ዴታ አቶ ኑረዲን መሐመድ አብራርተዋል። ጠየቀው የዋስትና ጉዳይ በአገሪቱ ፖሊሲና የአገሪቱ ወንጀል ህግ በሚፈቅደው መሰረት በፍትህ ሚኒስቴር በህግ ተረጋግጦ የተሰጠ የዋስትና መብት ነው ዜጎች በህግ የተቀመጠላቸውን የዋስትና መብት ማግኘት የሚችሉት በህግ አግባብ ነው። በዚህ አግባብ መሰረት ለአቶ ኤርሚያስ የፍትህ ሚኒስቴር ህግን፣ ደንብን፣ የሀገሪቱን የህግና የወንጀል ፖሊሲዎችን አይቶ የዋስትና መብት ወይም ደግሞ ለጊዜው ይህን ጉዳይ እንዲያስጨርሱ እድል የመስጠት ስልጣንን ተጠቅሞ አስመጥቷቸዋል። ሌሎች ዜጎችም እንደዚህ አይነቱን መብት መጠቀም እንደሚችሉ አቶ ኑረዲን ጠቆም አድርገዋል። ሌሎች ዜጎችም ይህንን መብት የመጠቀም መብታቸው እንደተከበረ ነው። አቀራረቡ ነው ወሳኝ የህግ ስርአቱ ነው ወሳኝ። ህጋችን የሚያስቀምጣቸው ጉዳዮች ወሳኝ ናቸው። በዛ መልክ የሚሰጡ ውሳኔዎች ወደፊትም የህገ መንግስት ዋስትና የህገ መንግስታዊ መብቶቻቸውን የማስከበር ጉዳይ ይቀጥላል የሚል እምነት ነው ኮሚቴው ያለው። መብቱ በምን አይነት ሁኔታ ውስጥ ያሉትን ዜጎች እንደሚመለከት ግን አቶ ኑረዲን አላብራሩም። የአክሰስ ሪል ስቴት የቤት ገዢዎች ማህበር ኮሚቴ አቶ ኤርሚያስ የመፍትሄው አካል መደረጋቸውን እንደሚቀበለው አስታውቋል። የኮሚቴው ሰብሳቢ አቶ አክሎክ ስዩም ይህንን ሁኖ የተናገሩት የቤት ገዢዎች አላማ አንድና አንድ ነው። የገቡትን ውል በአግባቡ ተርግሞላቸው የቤት ባለቤት መሆን ነው። ስለዚህ ያንን የቤት ባለቤትነት የመሆን ስሜት ለማግኘት ከዚህም በኋላ ከመንግስት ጋር ከአክሰስ ሪል ስቴት ቦርድ ጋር በጋራ ኮሚቴው ከዚህ በፊት ይመጣበት በነበረው አካሄድ አቶ ኤርሚያስን የመፍትሄው አካል በማድረግ በቀጣይ ለሚካሄደው አካሄድ ትልቅ ድጋፋቸውን እያደረጉና ወደፊትም እስከ መጨረሻው ድጋፍ እንደሚያደርጉ በተለያዩ አጋጣሚዎች ስሜታቸውን የገለጹ በመሆናቸው ይኸው ይቀጥላል። ደስተኞች ናቸው። ትግስተኞች ናቸው። ውጤቱ እስከሚመጣ ድረስ እንደሚጠብቁ በቤት ገዢዎቹ ስሞኜ መግለጽ ፈልጋለሁ። የአክሰስ ሪል ስቴት የቤት ገዢ ደንበኞች በአጭር ጊዜ ውስጥ ቤታቸውን አሊያም የከፈሉትን ገንዘብ ከነወለዱ እንደሚያገኙ መንግስት ያቋቋመው ኮሚቴ ቃል ገብቶ ነበር። የቤት ገዢዎቹን ችግር የመፍታቱን ስራ የተቀላቀሉት የአክሰስ ሪል ስቴት አክሲዮን ማህበር የቀድሞ የቦርድ ሰብሳቢና ስራ አስኪያጅ አቶ ኤርሚያስ አመልጋም ይህንኑ ቃል ደግመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ወደ ተከታዩ የመጽሔት ዘገባ እንሸጋገር። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በነዘላለም ወርቃገኘሁ ዶሴ የቀረቡት አምስት ተከሳሾች በወህኒ ቤቱ ደርሶብናል ሲሉ ያቀረቡትን አቤቱታ ውድቅ አድርጓል። አምስተኛውን ተከሳሽ አቶ የሸዋሳ ሰፋን ችሎት በመዳፈር የጥፋተኝነት ውሳኔ አሳልፎባቸዋል። ሌሎች ሁለት ተከሳሾች ደግሞ ከዚህ ችሎት ፍትህ ለማግኘት ተስፋ የለንም ብለዋል። በሰባተኛው ተከሳሽ ላይ የቀረበው ክስ ይበልጥ እንዲብራራ ፍርድ ቤቱ ለአቃቤ ሕግ ትዕዛዝ ሰጥቷል። አንድ የቅጣት ውሳኔና በአንድ ጉዳይ ላይ ደግሞ ብይን ለመስጠት ችሎቱ ለነገ ቀጥሯል። የችሎቱን ሂደት የተከታተለው መለስካቸው አመሃ ተጨማሪ አለው ፍርድ ቤቱ ለዛሬ የነዘላለም ወርቅ ያገኘውን መዝገብ የቀጠረው ለሁለት ጉዳዮች ነበረ። የመጀመሪያው ቀደም ሲል በዚህ መዝገብ ከተከሰሱት መካከል ከአንደኛ እስከ አምስተኛ የተመለከቱት ተከሳሾች በወህኒ ቤቱ ደርሶብናል ባሉት በደል ያቀረቡትን አቤቱታና የወህኒ ቤቱ አስተዳደር የሰጠውን መልስ መርምሮ ብይን ለመበየን ሲሆን፣ ሁለተኛው ደግሞ ሰባተኛና ስምንተኛ ተከሳሾች ያቀረቡትን የክስ መቃወሚያ አቃቤ ሕግ ካቀረበው ማሻሻያ ጋር አነጻጽሮ ብይን ለመስጠት ነበረ። ከአንደኛ እስከ አምስተኛ ከተዘረዘሩት ተከሳሾች አቶ ሀብታሙ አያሌው፣ ዳንኤል ሽበሺ፣ አብርሃ ደስታና የሸዋሳ ሰፋ በጠበቃቸው አማካኝነት ባቀረቡት ማመልከቻ የማረሚያ ቤቱ ባልደረባ ያልሆኑ ከውጭ የመጡ ሰዎች በምሽት ወደ ታሰሩበት ክፍል ገብተው ፍተሻ በማድረግ ለክርክር የተዘጋጁበትን ጽሑፍ እና ከተለያዩ መጻሕፍት የተለቀሙ ጥቅሶች፣ ከጠያቂ የተሰጧቸውን ገንዘብና ቁሳቁስ ተወስረውብናል ብለዋል። ለዚህ አቤቱታ በአዲስ አበባ ማረሚያ ቤቶች አስተዳደር ዘርፍ የቀጠሮ ማረፊያ ቤት አስተዳደር በጽሑፍም በቃልም መልስ ሰጥቷል። አስተዳደሩ በሰጠው መልስ ፍተሻው በትክክለኛው ሰዓት መካሄዱን፣ ይህን ማድረግ ማረሚያ ቤቱ በሕግ የተሰጠው መብት እንደሆነ ፍተሻውን ያካሄዱትም እንደተባለው የውጭ ሰዎች ሳይሆኑ የማረሚያ ቤቱ አባላት እንደሆኑ ጠቅሶ አስተባብሏል። ፍርድ ቤቱ ዛሬ በሰጠው ብይንም ተከሳሾቹ ላቀረቡት ክስ ምንም ማስረጃ እንዳላቀረቡ ገልጾ አቤቱታቸውን በሙሉ ውድቅ አድርጎታል። ብይኑ እንደተነበበም አምስተኛ ተከሳሽ አቶ የሸዋስ አሰፋ አጨብጭበዋል። ፍርድ ቤቱ ለምን እንዳጨበጨቡ ሲጠይቃቸውም በሰጡት ትክክለኛ ብይን መሆኑን ተከሳሹ ገልጸዋል። ፍርድ ቤቱም ይህን በማድረጋቸው ችሎቱን በማወክ በማንጓጠጥ ፍርድ ቤቱን ተዳፍረዋል የሚል ውሳኔ አሳልፎባቸዋል። አራተኛ ተከሳሽ አቶ አብርሃ ደስታም ለመናገር ፈቃድ ጠይቀው ከዚህ ችሎት ፍትህ አገኛለሁ የሚል ተስፋ የለኝም። ስለዚህም ጠበቃይን አሰናብቻለሁ። ፍርድ ቤቱ ሀሳባችንን ያፍናል፣ ያሸማቅቀናል ብለዋል። ሶስተኛ ተከሳሽ አቶ ዳንኤል ሽበሽም ጠበቃዬን አሰናብታለሁ ከሚለው በስተቀር ተመሳሳይ ሀሳባቸውን ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ከዚህ በኋላ በሰባተኛና በስምንተኛ ተከሳሽ ማለትም በአቶ አብርሃም ሰለሞንና በአቶ ሰለሞን ግርማ የቀረበው የክስ መቃወሚያ በተመለከተ ከአቃቢ ሕግ የቀረበው ማሻሻያ የስምንተኛ ተከሳሽን በተመለከተ የቀረበው ማሻሻያ በቂ ነው ሲል፣ የሰባተኛ ተከሳሽን በተመለከተ ግን አቃቢ ሕግ ክሱን እንዲያሻሽል ትእዛዝ ሰጥቷል። በአመስተኛ ተከሳሽ በአቶ የሸዋስ አሰፋ ላይ የቅጣት ውሳኔ ለመስጠት እንዲሁም አቶ አብርሃ ደስታና አቶ ዳንኤል ሽበሺ በሰጡት ሀሳብ ብይን ለመስጠት ዛሬ ለስምንት ሰዓት ቀጥሮ ተነስቷል። ችሎቱ በስምንት ሰዓት ከተሰየመ በኋላ ግን የአንድ ዳኛ አባት ስላረፉና ቀብር ስለምንሄድ ቀጥሮው ለነገ ጠዋት ተላልፈዋል ሲል ለነገ ቀጥሯል። ዘላለም ወርቅ አገኘሁ፣ ሀብታሙ አያሌው ዳንኤል ሽበሺ፣ አብርሃ ደስታ፣ የሸዋስ አሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ላይ አቃቢ ሕግ ከጥቅምት ሁለት ቀን 2007 ዓ ም ጀምሮ በሽብር ወንጀል ክስ መስርቶባቸው በማረፊያ ቤት እንደሚገኙ አይዘነጋም። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ25ና በ30 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተንን። ዝግጅቶቻችንን ከዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ታገኛላችሁ። የስልክ ቁጥራችን 2022059942 የውስጥ መስመር 14፣ ኢሜላችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም እንደሆነ እናስታውሳችሁ። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክአስ ተነጋገሩ። እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አብራችሁን ቆዩ። አድማጮች፣ እዚህ ገደማ ሙዚቃን ጋብዛችሁ፣ ቀበና የጸሐዬ ዮሐንስ አዲሱ ስራው ነው። የዚያ ሰፈር ልጆች ብቻ አልመሰሉኝም። ታዲያ ድንቅ ስራውን የወደዱለት ውቅያኖስ ተሻግሮ እዚህም ደርሷል። እስቲና ድምጥለት Malith Kupana of Kapane Fana Ishan Kapana. anco <speaking in> to dil <foreign> dil la cosa unta sciagro unta bale bul bul la pegamo ne kremti bessah idamana kasim casa matan wintana sham sham sha sham sham

You wish to insist, but when when sham sham sham sham sham sham sham sham sham sham sham sham sham sham sham sham sham. when when ፀሐዬ ዮሐንስን እናመሰግናለን። ጥሩ ዜማ ናት። አድማጮች፣ አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅአገኘሁ ዶሴ የቀረቡት አምስት ተከሳሾች በሆን ቤቱ ደርሶብናል ሲሉ ያቀረቡትን አቤቱታ ዛሬ ውድቅ አድርጓል። ነገ አንድ የቅጣት ውሳኔና በአንድ ጉዳይ ላይ ደግሞ ብይን ለመስጠት ቀጠሮ ይዟል። በሰው ልጅ አመጣጣጥኞች ዘንድ ከሰው ልጅ የቀደሙት በሚባሉት ከሰው ተፈጥሮ ጋር ዝምድና ባላቸው እና በዛሬው የሰው ልጅ መካከል የሚገኝ ዝርያ ነው የተባለ የመጀመሪያው ቅሪተ አካል ኢትዮጵያ ውስጥ ተገኝቷል። 2.8 ሚሊዮን ዓመት ዕድሜ ያለው የሰው ልጅ መንጋጭላ ነው የተገኘው። ላይቤሪያ ውስጥ ከአንድ ሳምንት በላይ ለሆነ ጊዜ አዲስ የኢቦላ ታማሚ አለመገኘቱን ወይም አለመቅረቡን የዓለም የጤና ድርጅት አስታውቋል። በሌላ በኩል ግን የአዳዲስ የኢቦላ ተጋላጮች ቁጥር በአጎራባቾቹ ሴራሊዮንና ጊኒ ውስጥ መጀመሩ ተገልጿል። እንግሊዝ ለዓለም አቀፍ ልማት መስሪያ ቤቷ መርሃ ግብር ማስፈጸሚያ ለኢትዮጵያ የምትሰጠውን ድጋፍ አቋርጣለች መባሉ ትክክል አይደለም ሲሉ በእንግሊዝ የኢትዮጵያ አምባሳደር ብርሃኑ ከበደ ለቪኦኤ ገለጹ። ዜናው በቃ ነው። ዮ በሁለተኛው ቀዳሚ ቅንብር ውይይት ከአምባሳደር ብርሃኑ ከበደ ጋር ክፍል ሁለት፣ ይቀጥላል። እንግሊዝ ከሦስት መቶ ሚሊዮን ፓውንድ በላይ የገንዘብ ድጋፍ በየዓመቱ ለኢትዮጵያ እንደምትሰጥ የጠቀሱት አምባሳደር ብርሃኑ ከበደ በዓለም አቀፍ የልማት ትብብር መስሪያ ቤቷ መርሃ ግብር መሰረት እንግሊዝ ለኢትዮጵያ የምትመድበውን ገንዘብ አቋረጠች ተብሎ በተለያዩ የዜና አውታሮች የተደመጠውን ዘገባ ውድቅ ማድረጋቸው በዚህ ምሽት ዝግጅታችን ቀርቧል። የመጀመሪያው ክፍል በመጀመሪያው አጋማሽ ተደምጧል። ከብትረ ስልጣን ጋር አምባሳደሩ ያደረጉት ውይይት ይቀጥላል። አምባሳደር ብርሃኑ ከበደ ለዚህ ቃለ ምልልስ ፈቃደኛ ስለሆኑ እጅግ አመሰግናለሁኝ። ውይይታችን ለመጀመር እንዳው የዩኬና የኢትዮጵያ ዲፕሎማሲ በምን ሁኔታ ላይ ይገኛል? በሚለው ለምን አንጀምርም? የኢትዮጵያና የዩናይትድ ኪንግደም የዲፕሎማቲክ ግንኙነት ለረጅም ዘመናት የቆየ ነው። በአሁኑ ጊዜ በ ሁለገብ በሆነ መልኩ ግንኙነቱ እየተጠናከረ እና እያደገ የሄደበት ሁኔታ ነው የምናገኘው። እንደሚታወቀው በሁለቱ ሀገሮች መካከል ያለው የትብብር ፕሮግራም ከንግድ፣ ከዲፕሎማሲ በአጠቃላይ ሕዝብ ለሕዝብ ግንኙነቱም በጣም የተጠናከረ ነው ማለት ይቻላል። ለአብነት ያህል ብጠቅስ የልማት ትብብር ፕሮግራሙ ከአፍሪካ ትልቁ ነው። ወደ ሶስት መቶ አስራ ሰባት እስከ ሀያ ሚሊዮን በዓመት የሚደርስ የትብብር ፕሮግራም አለ። ይህም በፕሮግራም ለኢትዮጵያ ከፍተኛ ግምት የሰጠበት ምክንያት የዚህ ትብብር ፕሮግራም ኢትዮጵያ እያንዳንዷን ሳንቲም እያንዳንዷን ሪሶርስ በተገቢ ቦታ ላይ የምታውል ሀገር በመሆኗና በእነሱ አባባል ቫሊ ፎር ማኒ በሚሉት ፕሪንስፕል መሰረት እያንዳንዷ የእርዳታ ገንዘብ ውጤት እያስመዘገበች እያስመዘገበ የሚታይበት ሁኔታ ስላለ ይህንን በ እንግሊዝ መንግስት ስትራክቸር ውስጥ ያሉት ከፓርላማ ጀምሮ እያንዳንዱ የመንግስት አግባብነት ያለው ስቴክሆልደር በሙሉ የሚመሰክረው ነው። ሁለተኛው በኢንቨስትመንት ስናይ የእንግሊዝ ኩባንያዎች ከጊዜ ወደ ጊዜ በኢትዮጵያ ላይ የመዋለን ዋይ የመዋልን ሂደቱ በጣም እየተጠናከረ ያለበት ሁኔታ ነው። ትላልቅ ካምፓኒዎች በኢትዮጵያ ውስጥ ኢንቨስት እያደረጉ ነው። እንደ ዲያጆ የሚባለው የማልቲም ናሽናል የሆነ ካምፓኒ ወደ ሶስት መቶ ሚሊዮን ዶላር ኢንቨስት ያደረገበት ሁኔታ እናያለን። እንደ ዩኒሊቨር ያለው ክንባ ካምፓኒዎች እየገቡ ናቸው። ታሎ በኦይል ኤክስፕሎሬሽን ገብተዋል። ቲታድ የሚባለው ሌዘር ፋክተሪ ሌዘር ማኒፋክቸሪንግ ኢንዱስትሪ ያለው ድርጅት ኢትዮጵያ ውስጥ በሰፊው በመስራት ላይ ይገኛል። ሌሎችም በኤክስፕሎሬሽን ላይ እና በተለያዩ የንግድ ስራዎች ላይ የሚገኙ አሉ። ከዚህም በተጨማሪ ከኢትዮጵያ ፕሮዳክት አውት ሶርስ ማድረግ ጀምረዋል እና የታወቁት የዲፓርትመንት አውትሌት ከኢትዮጵያ ጋር መግዛት ላይ ይገኛሉ። ከዛ በተረፈ በፖለቲካው መስ በተለይ ሪጂናል ፒስ ኤንድ ስታብሊቲ ወይም በእኛ ቀጠና ሰላምና መረጋጋትን ከማረጋገጥ አኳያ በእንግሊዝና በኢትዮጵያ መንግስት መካከል ትልቅ የመግባባትና አብሮ የመስራት ሂደት ነው የምናየው። በተለይም ኢትዮጵያ በ እኛ ቀጠና ሰላምን ከማረጋገጥ አኳያ በአህጉሩ የሰላም ዋልታ ከመሆን አኳያ በተከታታይ በምትወስዳቸው እርምጃዎች በእንግሊዝ መንግስት በኩል ትልቅ ክሬዲቢሊቲ ያላት፣ ታማኒነት ያላት ሀገር ሆና ነው የምናገኘው። ስለዚህ በእንግሊዝና በኢትዮጵያ መካከል ያለ ጉግደት ይሄንን ነው የሚመስለው። እሺ፣ ክቡር አምባሳደር እርስዎ የሚመሩት ኤምባሲ በዩኬይ ሁሉም አቀፍ የሆነ የህብረተሰብ ክፍል በማስተናገድ ረገድ ተቃዋሚዎቻችሁ ሲወቅሷችሁና ሲከሷችሁ እንሰማለንና ለተቃዋሚዎች ክፍት አይደለም፣ እዛ የሚሰሩትም የገዥ ፓርቲ አባላትና ደጋፊዎች ብቻ ናቸው የሚል ክስ አለ እና እግረ መንገዳችን እንዳው ላንሳው ብዬ ነው። አስተያየት ሊሰጡበት ይችላሉ። አንደኛ ይሄ የኢትዮጵያ ሕዝብ ቤት ነው ማንኛውም ኢትዮጵያ አገልግሎት ሊያገኝ የሚችልበት ሁኔታ ነው። ራሱን ካላገለለ በስተቀረ በፖለቲካ አመለካከቱ፣ በእምነቱ፣ ባለው አስተሳሰብ የሚገለል ሰው በምን መልኩ የለም። የመንግስትም መርሆ፣ የመንግስትም ህግ፣ መንግስትም የሚከተለው የፖለቲካ አካሄድ እንደ ይሄንን ይሄንን እንዲያደርግ አንድ ኤምባሲ የሚያደርግ አይደለም። እያንዳንዱ ኤምባሲ በዜግነቱ ሊያገኝ የሚገባውን አገልግሎት ሊያገኝ ይችላል። ይሄንን በሙሉ እምነት ነው የምገልጸው። እኔም እስካሁን ድረስ እዚህ ኤምባሲ ማገልገል ከጀመርኩበት ጊዜ ጀምሮ በዚሁ መንፈስ መሰረት ነው የምንሰራው። ከእኔም በፊት የነበሩት ይህን ነው የሚከተሉት፣ ወደፊትም የሚሆነው ይሆ ነው። ይሄ የኢትዮጵያ ሕዝብ ቤት ነው። የአንድ የፖለቲካ ፓርቲ የሚያስተናግድ ወይም የአንድ እምነት የሚያስተናግዳል፣ የመላው የኢትዮጵያ ሕዝብ ቤት ነው። ማንኛውም ኢትዮጵያዊ በሕግ የተቀመጠውን መብቱን የማግኘት ፖስቢሊቲ አለው። ክስን በተመለከተ እነዚህ ሂዩማን ራይት ዋች ኦክላንድ ኢንስቲትዩት ና ኢንተርናሽናል ሪቨርስ የሚያነሱት ክስ አለ በተደጋጋሚ ና ለመሆኑ ወቅት ስለ ሰፈራም ይሁን ስለ ገንዘቡ አጠቃቀም የሚያነሱት ስሞታ ከእናንተ ጋር ወይም ከእርስዎ ጋር በአካል ተገናኝተው የተዋዩበት ጊዜ አለ? ከኔም አልፎ በከፍተኛ ደረጃ የመንግስት ባለስልጣናት በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ሰጥተውበታል። ከዚህ በፊት በኢትዮጵያ የኢኮኖሚ፣ የፖለቲካ፣ የሶሻል ትራንስፎርሜሽን ውስጥ ያልታቀፉ ማርጂናላይዝድ ሆነው የቆዩ ወንድሞቻችንና እህቶቻችን የዚህ ልማት እድል ተካፋይ እንዲሆኑ ነው፣ ይህ መንግስት እየሰራ ያለው። ይሄ እድል መሰጠት የለበትም ነው የሚሉት። እኛ ደግሞ የምንለው እነዚህ ሰዎች የአዲሱ የኢትዮጵያ ትራንስፎርሜሽን ተጠቃሚ መሆን አለባቸው። እኩል እድል ማግኘት አለባቸው። ትምህርት ቤት ማግኘት አለባቸው። ጤና አክሰስ ሊኖራቸው ይገባል። ንጹህ ውሃ ማግኘት አለባቸው። ዛሬ የተማሩት የዛ ክፍል የሀገራችን ክፍል ነዋሪዎች ራሳቸው የሚበጃቸውን የሚወስኑበት ደረጃ ላይ ማብቃት አለብን ነው መንግስት አይደለም የሚወስነው፣ ኢንተርናሽናል ሪቨርስ አይደለም፣ ኦክላንድ ኢንስቲትዩት አይደለም የሚወስነው። ያው ህዝብ ነው መወሰን ያለበት። ያ ህዝብ ደግሞ ለመወሰን አዲሱ የትራንስፎርሜሽን ንድብ ተካፋይ እንዲሆን እንዲማር፣ እንዲያውቅ ለራሱ የሚበጀውን ነገር እንዲወስን ማብቃት ነው። ስለዚህ የእኛና የእነሱ አካሄድ የተለያየ ነው። አምባሳደር፣ በተለይ ሰፈራን በተመለከተ በግድ በማስፈር በጥናት ያልተመሰረተ ወይም ደግሞ ዝግጅት ያልተደረገበት ነው ይላሉ። አንዳንዶቹ በፍጹም አይደለም። ይሄ መንግስት ሕዝብን በግዴታ አያሰፍርም። እንደዚህ አይነቱን አካሄድ በፍጹም በመርሆ ደረጃም አይቀበለውም፣ በተግባርም ስራ ላይ አይውለውም። ይህ መንግስት ለሕዝቦች የሚበጅ ሕይወት የሚለወጥበት ፕሮግራም፣ የስትራቴጂ ፖሊሲ ተግባራዊ እንዲሆን ነው የሚፈልገው። ሴትልመንት ሲባል በበጎ ፍቃድ ላይ ነው ምርት የመስጠት አቅሙ የምንመነ አካባቢ ለኑሮ የማይስማማ አካባቢ የሚኖሩ የሀገራችን ዜጎች ወደ ተሻለ ቦታ ሄዶ ሰፍረው መጀመሪያ ትምህርት ቤቶች ተሰርተው ቤዚክ ሰርቪስስ የቀረቡበት ሁኔታ ላይ መጀመሪያ አባወራው ነው ይመስለኛል የሚሄደውና አባወራው ሄዶ አይቶ የቦታውን ተስማሚነት አይቶ የመሟላት የሚገባቸውን ነገሮች ካሟላ በኋላ ራሱ አይ እዚህ ብቆይ ይሻለኛል ብሎ ካመነ ቤተሰቦቹን ይዞ ህይወቱን የሚቀጥልበት በቀጣይም ደግሞ የተሻለ እርዳታ እያገኘ ህይወቱን የሚለውጥበት የልጆቹ የቤተሰቦቹ ህይወት የሚለወጥበት ሁኔታ ማመቻቸት ነው። አይ አይመቸኝም፣ ወደ ነበርኩበት ቦታ ልመለስ ካለ የሶስት አመት ጊዜ የውሳኔ ጊዜ ያለው፣ በዚህ መሰረት ነው የሚካሄደው። በህዝቦች በጎ ፍቃድ ላይ በተመሰረተ ሁኔታ ነው እንጂ የሚካሄደው በወታደር እንደ ድሮ ታፍሶ ሄዶ ሴትል የሚደረግ አንድም የኢትዮጵያ ዜጋ የለም። መንግስት ይህንን ደጋግሞ ደጋግሞ ገልጿል። በመጨረሻ የእንግሊዝ ዜግነት ያላቸው ትውልድ የኢትዮጵያ የሆኑት አቶ አንደረጋቸው ጽጌ የግንቦት ሰባት ዋና ጸሐፊ ከየመን ወደ ሌላ አካባቢ ሲበሩ በአውሮፕላን ማረፊያ እንደተያዙ ይታወቃል። በዚህም መሰረት የእንግሊዝ የፓርላማ አባል የሆኑት ሚስተር ጀረሚ ኮርባይን አቶ አንዳርጋቸውን አዲስ አበባ ሄደው ለመጠየቅ ጠይቀው የእርሶ ኤምባሲ ፈቃደኛ እንዳልሆነ ቪዛ እንደከለከላቸው፣ ወይም ብትሄዱም ላታዩት ትችላላችሁና መሄድ ዋጋ ያለውም የሚለው መልስ እንደተሰጣቸው ተናግረው ነበረ። ለምን ተከለከሉ ቪዛ? ክቡር አምባሳደር አንደኛ የኢትዮጵያ ዴሞክራሲ ዘላቂነት እንዲኖረው ተፈለገ ደ ሱፐርማሲ ኦፍ ዘ ሎው መጠበቅ አለበት። የጁዲሽሪው ኢንዲፐንደንስ መጠበቅ አለበት። ዲው ፕሮሰስ ኦፍ ደ ሎው እስከ መጨረሻው እንዲሄድ ይሄ መረጋገጥ አለበት። ዛሬ አንድ ሰው ተነስቶ በሕግ የተያዘን ጉዳይ ጣልቃ ገብቶ ይህን ላድርግ፣ ይህን ላድርግ የሚልበት ሁኔታ መፍጠር የለብንም። ይሄ የዴሞክራሲን ሂደቱን መግደል ማለት ነው። ስለዚህ የመንግስትም ባለስልጣን ይሁን፣ የኦፖዚሽን ባለስልጣን ይሁን፣ የውጭም ሰው ይሁን በዚህ በጁዲሻል ፕሮሰስ ውስጥ መግባት የለበትም። ይሄ ደግሞ ፕሪንሲፕል እዚህ ሀገር በሰፊው ለእኛ ሚናኙ ነው። በጋዜጣም በሬዲዮም በቴሌቪዥኑ ይሄኑ ነው የሚናገሩት። ዋይ ኢትዮጵያ ላይ ሲመጣ ይሄ ቫዮሌትን እንዲሆን እንደፈለጉ አልገባኝም። እኚህ የፓርላማ ሰው ናቸው፣ የህግ ሰው ናቸው። ለእሳቸውም ያስረዳኋቸው ይሄ ነው። እኔ በቶ አንዳርጋቸው ላይ ቫሊዩ ጃጅመንት እያሳለፍኩ አይደለም። በህግ ስር ያለ ነው፣ ህጉ የሚፈርድበት ያ ነው ውጤቱ የሚታወቀው። ስለዚህ እሶ እዚህ ፕሮሰስ ውስጥ ለመግባት ባይሞክሩ ጥሩ ነው። የኢትዮጵያን የዴሞክራቲክ ፕሮሰስ አንደርማይን እስከ ማድረግ ይደርሳል። እሶም ይሄንን ማንሳቶ ትክክል አይደለም። ይሄ ደግሞ በሁለቱ መንግስታት መካከል ውይይት እየተደረገ ሁለት ጊዜ ኮንስለር አክሰስ አግኝተዋል። እሶ ባይገቡበት ጥሩ ነው የሚል ምክር ነው የሰጠናቸው ናቸው። ህግ ውስጥ ያለ ጉዳይ ነው ነው የተባሉት። ምን ማለት ነው? ነው ፍርድ ተፈርዶባቸዋል። እንደሚመስለኝ አቶ አንዳርጋቸው አለ በፍርድ ላይ አለ። ግን አሁንም በህግ የተያዘ አለ። የኢትዮጵያ መንግስት ከህግ አንጻር የሚያው ጉዳይ አለ። ስለዚህ ይሄ አሁን አንድ ሰው ተነስቶ፣ አንድ ፓርላሜንታሪያን ተነስቶ ሄጄ ልጎብኝ ባለ ቁጥር በህግ ስጥላ ስር ያለ ጉዳይን ጣልቃ እንዲገባ መፍቀዱ ትክክል አይመስለኝም። ለእኛም የጁዲሽሪ ኢንዲፔንደንስ ጥሩ አይመስለኝም። ሌላ ሰው አቶ አንዳርጋቸውን ሊጠይቃቸው ይችላል። ከቤለቤታቸው ጋር ተነጋግረዋል። ቤተ ዘመዶቻቸውም በተወሰነ ደረጃ ያገኟቸው ይመስለኛል። ሌላው እሳቸው የተከሰሱበት ወንጀል ሴንሲቲቪቲውን ማየትም ያስፈልጋል። ስለዚህ ለህግ ፕሮሰሱ ለህግ ሂደቱ እድል መስጠት ያለብን ይመስለኛል። ከዚህ በላይ ማለት ብዙ አልችልም። ለመሆኑ ክብረ አምባሳደር አቶ አንዳርጋቸው ከየመን ነው የተወሰዱትና ዓለም አቀፍ ህግን ተላልፏል የኢትዮጵያ መንግስት የሚል ክስም አለ። ምክንያቱም አይደለም፣ ይሄ የባይላተራል አግሪመንት አለ ኤክስትራዲሽን ትሪቲ ያላቸው በሁለቱ መንግስታት መካከል እዛም አሜሪካን የሚሆን የእንግሊዝ እንግሊዝ ና አሜሪካ ወንጀለኛ ነው የሚባ የሚሏቸውን ሰዎች ኤክስትራዲየት ያደረጋሉ። ና ኤክስትራዲሽን ትሪቲ በየመንና ና በኢትዮጵያ መካከል አለ በዛ መሰረት ነው የተወሰዱት። ይሄ ለመንግስትም ተነግሯል። እዚ አምባሳደር ብርሃኑ ከበደ እጅግ አመሰግናለሁ። አመሰግናለሁ። ታንክ ዩ የተከበራቸው አድማጮች፣ ባህልና ማህበረሰብ ቀጣዩና የመጨረሻው ቅንብር ይሆናል። በ1967 ዓ ም የታወጀው መሬት ላራሹ 40 ዓመት ሞላው። የመሬትን ምስጢር፣ የሕይወት ዋጋ፣ በተለይም ደግሞ በገበሬው የዕለት ተዕለት ኑሮ ያለውን ልዩ ስፍራ በመሬት ዙሪያ በተነገሩ ስነ ቃላትና አባባሎች ቃኘት የሚያደርግ ቅንብር ነው። የምሽቱ የባህልና ማኅበረሰብ ዝግጅት የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የራዲዮ መጽሔት ተባባሪያችንን ንጉሴ አክሊሉን በስልክ መስመር ይዟል። ወደ ቅንብሩ ንጉሴ እንደምናመሸ እንዴት አመሻ? አሉላ፣ ደህና። የዛሬ የባህልና ማህበረሰብ ዝግጅታችን በቀጥታ ከአዲስ አበባ ነው። አንተን ያሰናዳሃልን ቀደም ብሎ በመግቢያው እንደተዋወቀው የትናንቱን የመሬት ላራሹን አዋጅ አርባኛ ዓመት ተንተርሶ ስለ መሬት በተነገሩ ስነ ቃላት ላይ ያተኮረ ነው። እስኪ ያስተዋውቀንና ወደ ዝግጅትህ ምራን። አሉላ፣ አንተ እንደገለጽከው እንግዲህ የትናንቱን የገጠር መሬት አዋጅ አርባኛ ዓመት አስመልክተን ከእንግዳዬ ከአቶ ጸጋዬ ሀይሉ ተፈራ ጋራ የመጀመሪያውን ክፍል ተወያይተናል። የዛሬው ደግሞ ለየት ያለው ለአንተ ባህልና ማህበረሰብ ፕሮግራም የሚበጅ ነው እና ጸጋዬ ሀይሉ ተፈራ የመሬትን ጽንሰ ሀሳብ በተመለከተ ከሚናገረው ብንጀምር መሬት የሚለው ጽንሰ ሀሳብ የተለያዩ ትርጉሞች አሉት። መሬት ከዘጠኙ ፕላኔቶች አንዷ ምድርም ትባላለች፣ መሬትም ትባላለች። በሌላ አቅጣጫ ደግሞ መሬት የቤት ወለልም መሬት ነው ማሳም እርሻም መሬት ነው። መሬት ከዳው ለማለት ለምሳሌ፣ ወደቀ፣ ተንሸራተተ በድንገት ለማለት መሬት ከዳው ይባላል። የሞተን ሰው ነፍስ ይማር ለማለት መሬት ይቅለለው ይባላል። ወገሌ ተደስቶ ነበር ለማለት መሬት ጠበበው ይባላል። የሚናገረው ነገር መሬት ጠብ አይልም ይባላል። ወገሌ ከመሬት ተነስቶ ሰደበኝ ሲል ደግሞ ሌላ ትርጉም አለው። ይዞኮ ንጉሴ በቀለን ከመሬት ደባለቀው ሲል ደግሞ ይዞ አፈረጠው ማለት ነው። ያው መሬት ቀርቡ ነው ሲባል ደግሞ ድንክ ነው የምድርግር ነው እንደዚህ ያለ መሬት የተለያየ ትርጉም አለው። አድማጮች ትናንት የካቲት ሀያ አምስት ቀን የገጠርን መሬት የህዝብ ያደረገው አዋጅ ከወጣ አርባ አመት ሆነ። ጸጋዬ ሀይሉ ተፈራ በዚሁ በገጠር መሬት ዙሪያ የተነገሩ ስነቃሎችን፣ ቃሎችን፣ ግጥሞችን፣ ምሳሌያዊ አነጋገሮችን ያነጋገር ፈሊጦችንና ለዛዎችን በቀልድ እያዋዛ ያጫውተናል። ጸጋይ ሀይሉ ተፈራ፣ እንግዲህ እንደምታውቀው መሬት የብዙ ነገር ምሳሌ ነች። መሬት በእናት ትመስላለች። በግዕዝ እንደትለምደው አባባል ካህናቱ አዳም ሆይ፣ የሰው ልጅ ሆይ መሬት ነ ወትገብ ውስተ መሬት፣ ተመልሰ ወደ መሬት ትገባለህ ይላል። ሰው ብቻ ሳይሆን ሕያዋን ሁሉ ከመሬት ነው የተፈጠሩት በመሬት ነው የሚመገቡት፣ በመሬት ላይ ነው የሚኖሩት፣ ተመልሰው ወደ መሬት ነው የሚገቡት። እፅዋቱም አዝረሱም አትክልቱም ሳይቀሩ ሁሉም በዛው ይመነጫሉ፣ እዛው ተመልሰው ይገባሉ። እና መሬት የሁሉም ጠቅላይ ነች። እና መሬት እንግዲህ ያልተወደሰች ማን ሊወደስ ነው? እና መሬት እንኳን ሌላውና ሰው ወደ አንድ አምላክ በአብርሃም አማካይነት ሳይመጣ በፊት ጣዖቱም የሚመለከውም እኮ መሬት ላይ ያለ ቅርጹ፣ ወንዙ፣ እባቡ፣ ዘንዶ፣ ዛፉ፣ ምኑ ነው እና ራሷን ተፈጥሮን ነበረ እንግዲህ እና ምንድን ነው መሬት ይህን ያህል ጠቅላይ ነች እና በእናት ነው የምትመሰለው። ግን ባለሙያዎችም ይህንኑ ነው ደጋግሞ የሚሉት፣ መሬት የሚያርሰው ሰውዬ፣ ምርትን የሚያስገባው ሰውዬ ከመሬት ጋር የተያይዘው ካልተወደሰ ሮሮ አይዘጋም። ና አራሽ ገበሬ ገበሬውን የሚያወድስ መሬትን የሚያወድስ ግጥም እና ተረት በአማርኛ በብዛት አለ። ለምሳሌ መሬት በድንበር ውበት በከንፈር ይላል። መሬት በአቅጣጫ መልክ በአፍንጫ ይላል። አማትና ምራት ሳይስማሙ መሬት ይላል። አሁንም ያው ወደ መቃብር ይገባሉ ለማለት እናትና አባት ዘርና መሬት ይላል። መሬትን ያሞግሳል። መሬት እናት ዘር አባት ይላል። ወደ ነገስታቱም ሲሄድ አለደሃ ዘውድ አለ ገበሬ ማዕድ ይላል። አለ ገበሬ ገበታ አይቀርብም ለማለት ነው፣ እህል አይኖርም። አገኘው ብልሃት አርሶ መብላት ይላል። አር ማራሽ፣ አያጥብ ለባሽ፣ አይረታ ከሳሽ ይላል። አይሆንም እንጂ ከሆነማ ከመጋዞ ይሻላል ጉልማ ይላል። መጋዞ ማለት እንግዲህ የኪራይ መሬት እንደ ማለት ነው። ጉልማ ግን ያው አባት ለልጁ ቆርሶ የሚሰጣት መሬት ነች። እርሻ ኪራይ ነችና ነው መጋዞ ተረቱ እህል አራሹ ርስት ለራሹ። እርሻ ቢያርሱ እንደ ልብ ይጎርሱ። እርሻ ለባለ ከብት ርስት ለባለ ርስት እያለ በጣም ጥሩ ነው። እስኪ ይቀጥል። አቶ ጸጋይ፣ ገበሬው የራሱን ሕይወት የራሱን ስራ ምናልባት የሚተችበት የተለየ አገላለጽ ይኖረው ይሆን? እሺ፣ እሺ። የገበሬ ሰነፍ የተኛውን ትቶ የቆመውን በሬ ይገርፍ ይላል። ዘርቶ በላ አምላክን የጠላ የበሬ እቃ የራሱ አለቃ የገበሬ ቀጥቃጭ የቀጥቃጭ ገበሬ ይላል። ያረሰ ጎረሰ ያላረሰ እጁን ላሰ። ከሰው መልካም ገበሬ ከእህል መልካም ጥሬ። ከሺ ገበሬ አንድ በሬ ይላል ደግሞ የበሬ ዋጋ ሲናገር ነው። ካጉል ብልሃት አርሶ መብላት። ላይዘሩ አያርሱ ካላረሱ አይጎርሱ። ንብ አውራው ገበሬ ባዝመራው ይላል። ሰነፍ ገበሬ በመስከረም ያርማል። ያል ገበሬውን ሲኖር ሰነፉን ገበሬ ማለት ነው። ሳይጠምዱ ገበሬ ሳይቀንድሱ መምሬ መባል የለም። ስልቻ ሳሪ እርቦ ሰፋሪ ይላል። ገበሬው ያለበትን እዳ ደግሞ ሲናገር ያለበትን ስቃይ ሰንስችል ስልቻ ሳሪ እርቦ ሰፋሪ ይለዋል። እንግዲህ ግብር ይገብራል ለባለቱ ለማለት ነው። ያለ መሬት ሆኖ ይላል ከመሬት ለማግኘት ራሱን ጎድቶ ማለት ነው። እንዲህ ያለ ምድር በጉሰና ሰማይ በደመና የመሬት እርጠ ብሸቱን የመሬት ደረቅ ምርቱን በእውነቱ ብዙ ነው። ስለ መሬትና ስለ ገበሬ ስለ በሬ ያለው አባባል በአማርኛ ተባባሪዬን አቶ ጸጋዬ ኃይሉን አ በዚሁ ይሰናበታል አሉላ ንጉሴ። እኔም አመሰግናለሁ። በራዲዮ መጽሔት መልሰን እንገናኛለን። እግዚአብሔር አድማጮች የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በጎሳዎች ግጭት ለተራዘመ ጊዜ የተጎሳቆለችው ቸነፈር ባስከተሉ ድርቆች የተመታችውና ጽንፈኛ በሆነ ታጣቂ ቡድን ክፉኛ የተጠቃችው ሶማሊያ የፖለቲካ ሽግግሯን በ2004 ዓ ም ካጠናቀቀች ወዲህ ጉልህ የሆኑ ግዙፍ እርምጃዎችን አድርጋለች ሲል ርዕሰ አንቀጹ መልእክቱን ይጀምራል። ሶማሊያ የሚለው ስም ቀው ስለሚለው ቃል አቻ ትርጉም እስኪመስል ደርሶባት የመሰለችው ሶማሊያ ይላል ርዕሰ አንቀጹ፣ ዛሬ ለተሻለ ጸጥታና የምጣኔ ሀብት እድገት ተስፋ ሰጪ ምልክቶች እየታዩባት ነው። የዲሞክራሲ ተቋማቷን ለማጠናከርና የተሻለ መረጋጋት እንዲኖራትም ለማስቻል ዩናይትድ ስቴትስ በመላ ሂደቱ ውስጥ የጸጥታ የአስተዳደርና ሰብአዊ ድጋፍ በመስጠት ከሶማሊያ ሕዝብ ጎን መቆሟን የሚናገረው ይህ ርዕሰ አንቀጽ ሶማሊያ እየተሻሻለች ለመሆኑ እማኝነት ለመስጠትና የሁለቱ ሀገሮች ግንኙነትም እየጠበቀ ስለ መምጣቱ ማረጋገጫ ይሆንም ዘንድ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አንጋፋዋን ዲፕሎማት ካትሪን ዳናኒን በሶማሊያ የአሜሪካ አምባሳደር አድርገው መሾማቸውን አስታውሰዋል። ይህም ዩናይትድ ስቴትስ ለሶማሊያ ፌዴራል መንግሥት ዕውቅና ከሰጠች ከጥር 2005 ዓ ም ወዲህ ለሁለቱ ሀገሮች ግንኙነት መሻሻል ቁልፍ የሆነ እርምጃ ነው ብሏል። አሜሪካ የሞቃዲሾ ኤምባሲዋን እየተበላሸ በነበረው የጸጥታ ሁኔታ ምክንያት ከዘጋች በአውሮፓ አቆጣጠር ከ1991 ዓ ም በኋላ የሶማሊያን ጉዳዮች የሚመለከተውን የዲፕሎማሲ ሥራ ታከናውን የነበረው ናይሮቢ ከሚገኘው ኤምባሲዋን እንደነበረ ርዕሰ አንቀጹ ጠቁሞ ባለፉት አምስት ዓመታት ውስጥ ግን በርከት ላሉ የሥራ ጉዳዮች ወደ ሶማሊያ በርከት አድርጋ መመላለሷን ያስታውሳል። የጸጥታ ሁኔታዎች ሲፈቅዱ ደግሞ ሞቃዲሾ ውስጥ ኤምባሲዋን መልሳ ለመክፈት አስባለች ብሏል። ምንም እንኳ ሶማሊያ ባለፉት ሁለት ዓመታት ውስጥ በበጎ ገጽታው ብዙ ርቀት ብትጓዝም አሁንም ብዙ ስጋቶችና ፈተናዎች ተደቅነው እንደሚገኙ ርዕሰ አንቀጹ አሳስበዋል። የአልቃይዳ ግብረ አበር የሆነው አልሻባብ ተዳከመ እንጂ አልጠፋም። መንግሥቱ የሚሰጣቸው አገልግሎቶች በሁሉም ስፍራ የተመጣጠኑ አይደሉም። አሁንም በአስሮች ሺዎች የሚቆጠሩ ሶማሊያውያን እንደተፈናቀሉ ናቸው። የበለጡ ስኬቶችን ለመጨበጥ ለሶማሊያ ቁልፉ ፈተና ከዩናይትድ ስቴትስ እና ከሌሎች ዓለም አቀፍ አጋሮች እርዳታ ማግኘት አይደለም ይላል ርዕሰ አንቀጹ በማጠቃለያው፣ ይልቅ የመሪዎቿ ወገንተኝነቶቻቸውንና ልዩነቶቻቸውን ወደ ኋላ ጥለው ለጋራ እድገታቸው ለመሥራት ቁርጠኝነታቸውን ማረጋገጥ እንጂ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የማጠቃለያ ዜናዎችን አሰምተን ከመሰነባበታችን በፊት አድማጮች፣ ጥቂት ደቂቃዎች አሉን። ከእናንተ የደረሱን አስተያየቶች እንስማ። እንደምናችሁ። ደህና ናችሁ? እንደምናችሁ። መጀመሪያ እንኳን ለአድዋ በዓል አደረሳችሁ። የአድዋ ልጅ እንደመሆን ይመጥን የአድዋ ልጅ ለሚገዙ በጣም የቅርብ ስሜት ነው የሚሰጠኝ። ነገር ግን በአድዋ ድል እንኳን አደረሳችሁ ብዬ ስጨርስ፣ ነገር ግን በአድዋ ድል ያላችሁን አቀራረብ ላይ አስተያየት አለ። ይህ ምንድን ነው? ሁልጊዜ የአድዋ ድል ስታቀርቡት የአንድ ሰው ድል ወይም ደግሞ የአንድ ሰው ድል አድርጋችሁ ስታቀርቡት ይሄ ትንሽ ችግር ያለው ይመስላል። ለምን የአድዋ ድል የመላው ኢትዮጵያዊ ሕዝብ ድል ነው። የአንድ ሰው ድል አይደለም የሚኒሊክ ብቻ ድል አድርጋችሁ ስታቀርቡት እንደዛ አይነት ስሜት አድርጋችሁ ስታቀርቡት፣ ሌላውን ኢትዮጵያዊ በጣም የራሱ ድል እንዳልሆነ አድርጋችሁ ታቀርቡት ስታቀርቡታላችሁ። ስለዚህ የአድዋ ድል በአድዋ የተሳተፉ የገበሬው የድሃው መስዋዕት የሆነው ድሃው እና አሉላ አባ ነጋ ብዙ ጀግኖች ያሉበት የተሳተፉበት ጦርነት ነው። በዚህ ላይ ደግሞ ያንን ቀን የጦርነቱን አሸንፈናል፣ ነገር ግን ለጣሊያን አላሸነፍ ነው። ለምን ብላችሁ ብትጠይቁኝ ያንን ጦርነት ባለመጨረሱና አንን ጣጣ የምኒልክን ከጣሊያን ጋር ያደረገው ስምምነት ነው እስካሁን ኢትዮጵያውያን እያፋጀንና ጎረሮ ለጎረሮ አስተናንቆ የሚያፋጀን ያለው። ይህንን እውነት መቼ ነው ለኢትዮጵያ ሕዝብ የምትነጉት? ለምንድን ነው የአድዋ የምኒልክ ጥሩ ጥሩ ብቻ የምትነጉን? የምኒልክ ገደፍስ የምኒልክ ጥፋቶች ለምን ለኢትዮጵያ ሕዝብ አታስተምሩት? ቤርስ ትልቅ በጣም ነው የማመሰግነው። ኢትዮጵያን እወዳታለሁ። የሁላችን ኢትዮጵያ። አመሰግናለሁ። ሰላሙን ነኝ። ከዚህ ቀይና ይ የተከበራችሁ አድማጮች ከመሰነባበታችን በፊት የማጠቃለያ ዜና እናሰማችሁ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እነዘላለም ወርቃ ያገኘው ዶሴ ላይ የቀረቡት አምስት ተከሳሾች በወህኒ ቤቱ ደርሶብናል ሲሉ ያቀረቡትና ቤቱ ታውድቅ አድርጓል። ለነገ በአንድ ጉዳይ ውሳኔ በአንድ ጉዳይ ደግሞ ብይን ለመስጠት ቀጠሮ ተይዟል። በሰው ልጅ አመጣጥ አጥኚዎች ዘንድ ከሰው ልጅ የቀደሙ በሚባሉት ከሰው ጋር ተፈጥሮ ዝምድና ባላቸውና በዛሬው የሰው ልጅ መካከል የሚገኝ ሁለት ነጥብ ስምንት ሚሊዮን ዓመት ዕድሜ ያለው የመጀመሪያው ሰው ቅሬታ አካል ኢትዮጵያ ውስጥ ተገኝቷል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። አሁን የትግርኛ ቋንቋ ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ምሸና